Voice of America. የፌዴራሉ አንደኛ ደረጃ ፍርድ ቤት ፖሊስ በሽብር ወንጀል ጠርጥሬያቸዋለሁ ባላቸው ጋዜጠኞችና ጦማሪያን ላይ የጠየቀውን ሀያ ስምንት ቀን ተጨማሪ ጊዜ የፈቀደለት፣ ከዚህ በኋላ ግን በተመሳሳይ ምክንያቶች ተጨማሪ የምርመራ ጊዜ መጠየቅ እንደማይችል ለፖሊስ ማስጠንቀቂያ ሰጥቷል። መለስካቸው አምሐ ችሎቱን ተከታትሏል። ባለፈው ቅዳሜ ሰኔ 7 ቀን 2006 ዓ ም ተከሳሾቹ ከችሎት ወጥተው ላለፉት 52 ቀናት ወደ ቆዩበት ማዕከላዊ እስር ቤት ካቀኑ በኋላ ከዘጠኙ ተመርማሪዎች የስምንቱ ጠበቃ የሆኑት አቶ አመሃ መኮንን በፍርድ ቤቱ ቅጽር ግቢ ተሰብስበው ይጠብቋቸው ለነበሩት ጋዜጠኞች የችሎቱን ሂደት አስረድተዋል። እንደሳቸው አባባል ፖሊስ ዛሬም ቢሆን አዲስ ነገር ያገኘው ነገር የለም ቢሉም ባለፉት 28 ቀናት አከናውኛቸዋለሁ ያላቸውን ስራዎችም ለፍርድ ቤቱ መዘርዘሩን ተናግረዋል። ይሁንና ተሰርተዋል ከሚላቸውም የምርመራ ስራዎች መካከል ሰነዶችን እንደማስተርጎም ያሉ ተግባራትም እንኳን ገና ያልተጠናቀቁ መሆናቸውን፣ የፖሊስ ቴክኒካዊ ምርመራዎችም ገና አለማለቃቸውን ለፍርድ ቤቱ ተናግረዋል። ፖሊስ ከዚህ በተረፈ ከተጠርጣሪዎች ጋር ወንጀል ፈጽመዋል ያላቸው ወደ ክልሎች ስለሄዱ መርማሪዎች ማሰማራቱንም ለፍርድ ቤቱ መናገሩን አቶ አምሃ ገልጸዋል። ፖሊስ ባለፉት 28 ቀናት አከናውኛቸዋለሁ ያለውን ለፍርድ ቤቱ ከዘረዘረ በኋላም ተጨማሪ ምርመራ ስራዎችን ለማጠናቀቅ ሌላ 28 ቀን እንዲሰጠው ለፍርድ ቤቱ ጥያቄ አቅርቧል። የተከሳሽ ጠበቃ እንዳስረዱት ይህንን የፖሊስ ጥያቄ በጽኑ ተቃውመዋል። በእሳቸው አገላለጽ ፖሊስ ተጨማሪ የምርመራ ጊዜ የሚጠይቅባቸው ምክንያቶች ሁልጊዜም አንድ አይነት ምክንያቶች ናቸው። ስለሆነም ተጠርጣሪዎችን ከሕግ አግባብ ውጭ ሆን ብሎ በእስር ቤት ለማቆየት ካልሆነ በስተቀር እነዚህ አንድ አይነት ምክንያቶች ተጨማሪ የምርመራ ጊዜ ለመጠየቅ በቂ አይደሉም። በሌላ በኩል ደግሞ የፖሊስ ቴክኒካዊ ምርመራም ሆነ ሰነድ የማስተርጎም ስራ አለመጠናቀቅ ተጠርጣሪዎቹን ይዞ ለማቆየት ጨርሰው ምክንያት ሊሆኑ አይችሉምና ፍርድ ቤቱ ደንበኞችን በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ ትእዛዝ እንዲሰጥልኝ ያ ባይሆን ደግሞ አጭር ተለዋጭ ቀጠሮ እንዲሰጥልኝ ጠይቄያለሁ ብለዋል ፍርድ ቤቱ የሁለቱን ወገን ክርክር አዳምጠው ፖሊስ ከዚህ በኋላ እስከ ዛሬ ድረስ ሊያቀርባቸው በነበሩ ምክንያቶች ሌላ ተጨማሪ ምርመራ ጊዜ መጠየቅ እንደማይችል አስጠንቅቆ የምርመራ ስራውን ለሚቀጥለው ቀጠሮ አጠናቆ እንዲያቀርብ ትእዛዝ በመስጠት ለሐምሌ አምስት ቀን 2006 ዓ ም ተለዋጭ ቀጠሮ ሰጥቷል ባለፈው ቅዳሜ ከፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛውን ወንጀል ችሎት ቀርበው የነበሩት ናትናኤል ፈለቀ፣ አጥናፍ ብርሃኔ፣ ኤዶም ካሳይ፣ ተስፋ ለሞለየት፣ አስማማው ኃይለ ጊዮርጊስ እና ዘላለም ክብረት ነበሩ። በዕለቱ በእስረኞች ገጽታ ላይ የተለየ ፈገግታና ለዘመድ ወዳጆቻቸው ሲሰጡት የነበረው ሞቅ ያለ ሰላምታ ለአንዳንድ ታዛቢዎች የታሳሪዎቹን የመንፈስ ጥንካሬ ያሳየ ሆነው ተቆጥሯል። አቶ አምሀ መኮንን በስፍራው ለነበሩ ጋዜጠኞች እንዳብራሩት ፍርድ ቤቱ ችሎቱ ዝግ እንዲሆን እንዳላዘዘ አረጋግጠዋል። ይሁንና የማስቻያው ስፍራ በጣም ጠባብ በመሆኑ እንኳን ታዳሚዎችን ሊጨምር ተከሳሾቹንና በቀጥታ ጉዳዩ የሚመለከታቸውን ሙሉ በሙሉ ሊያስተናግድ የሚችል አይደለም ብለዋል። እስረኞቹ ዘመዶቻቸውና ወዳጆቻቸው ያገኟቸው እንደሆነ ለቀረበላቸው ጥያቄ ፍርድ ቤቱ በዚህ ረገድ ለፖሊስ ቋሚ ትእዛዝ እንደሰጠ አስታውሰው እስረኞቹ ሕግ በሚፈቅደው መሠረት ወዳጅ ዘመዶቻቸው ሊጎበኟቸው ይችላሉ ብለዋል። ይሁንና ከፖሊስ በኩል ሙሉ ትብብር ስለመሰጠቱ ወይም ስለመኖሩ ሊያረጋግጡ እንደማይችሉ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ